ገበያው የአውሮጳ ህብረት ያው በአብዛኛው ዓለም እንደሚሆነው የሰሜን ኮሪያ ጉዳይ ብዙ ያሳሰበው ነው የሚመስለው። ነገ ደግሞ ነገ ቅዳሜ ሰሜን ኮሪያ የተመሰረተችበትን ወይም እንደ ነፃነት በዓል የሚታወቀውን ቀን ነገ ታከብራለች። ከዚህ በፊት ከልምድ እንደምናቀው በዚህ ቀን ብዙ የጦር መሳሪያ ትርኢት ይታያል በአደባባይ እንደገና ደግሞ በአብዛኛው የሚሳኤል ሙከራ ይደረጋል። ምን ይላሉ ብራስልሶች? ሰሜን ኮሪያ ምናልባትም እኮ የዚህ ኒውክሌር አቅሟም ውስን ነው፣ ቴክኖሎጂውም እስከዚህ የላትም የሚል ጥርጣሬ ሁሉ ነበር። ይህ ሁሉ ግን ስህተት እንደነበረ ያለፉት ሙከራዎች ያረጋግጠዋል። ስለዚህ ነገም እንደ አልከው ከፍተኛ የወታደራዊ አቅም የሚታይበት ነው የሚተኮስ ስለመሆኑ የወጣ መረጃ እና የተሰጠ መግለጫ ባይኖርም ምንም ነገር አይደረግም ማለት ያስቸግራል። በቃ ላይ ስጋቱ እንዳለ ነው። እስካሁን በነበረው የሚሳይልና የሃይድሮጅን ቦምብ ሙከራ ምን ይላሉ አውሮጳዎች? አሁን የተደረጉትን ሙከራዎችና እነሱም ያረጋገጧቸው ሰሜን ኮሪያ በትክክልም የኒኩሌር ባለቤት መሆኗን እና ምናልባት በሁለተኛው ዓለም ጦርነት ጊዜ በጃፓን ላይ ከተጣለው የአቶሚክ ቦምብ በአስር እጥፍ ሊበልጥ የሚችል ቦምብ ያላት መሆኑን የማመን ሁኔታ አለ። መኖሩ ብቻ ሳይሆን ያለው ስርዓት ምናልባትም ከመጠቀም ወደኋላ ሊል እንደማይችል፣ ስለዚህ በትክክልም የዚህ አይነት አስከፊ የሆነ ሁኔታ ሊከሰት የሚችልበት ሁኔታ ሊኖር እንደሚችል የማመን ሁኔታ ነው ያለው። ስለዚህ አቅሟ አለ እነዚህ ሀይ ሰዎች ደግሞ አስፈላጊ ነው ብለው ካመኑ እርምጃውን ለመውሰድ ቁርጠኝነትም ያላቸው መሆኑን የመገንዘብ ነገር። ችግሩ አሁን ከአካባቢው አልፎ ዓለም አቀፋዊም ሁኔታ ሆኖ የመታየት ሁኔታ ነው ያለ። ስለዚህ ሁሉም ችግሩን በቁም ነገር በሲሪየስሊ የማየት ነገር ነው የምታየው። የጸጥታው ጥበቃ ምክር ቤት ከዚህ ከሃይድሮጂን ቦምቡ ሙከራ በኋላ ተሰብስቦ ነበረ። በማግስት ማዕቀብ ወይም እንደተለመደው ተጨማሪ ቅጣት ለማሳለፍ ተሞክሮ ነበረ። ነገር ግን አልተወሰነም። ዩናይትድ ስቴትስ በሰሜን ኮሪያ ላይ ተጨማሪ ማዕቀብ እንዲጣል ግፊት እያደረገች ነው። ሩሲያ በአንጻሩ ተጨማሪ ማዕቀብ መፍትሄ አይሆንም ባይነች። ቻይና እስከ ዛሬ ድረስ እያንገራገረች ነበረ። ዛሬ ግን የወጡ ዘገቦች እንደሚያመለክቱት ሰሜን ኮሪያ መቀጣቱን ትቀጣም ነገር ግን መፍትሄ የሚሆነው ድርድር ነው እያለች ነው። ሩሲያም ድርድር ባይነች። በጸጥታው ጥበቃ ምክር ቤት ድምፅን በድምፅ የመሻር ስልጣን ካላቸው ውስጥ ፈረንሳይና ታላቋ ብሪታንያ ያው የዩናይትድ ስቴትስን አቋም ይደግፋሉ ከማለት በስተቀር በግልጽ ያወጡት አቋም እስካሁን የለም። የአውሮፓ ህብረት ምን ይላል? ምን አይነት አቋም ነው አቋም ይዟል ወይ? ለመሆኑ የአውሮፓ ህብረት አቋም እንግዲህ በመካከል ነው ማለት ይቻላል። በአሜሪካና በቻይናና ሩሲያ መካከል የአውሮፓ ህብረት አቋም አለ ማለት ይቻላል። በትላንትናው መግለጫቸው ምንድን ነው ያደረጉት? ጸጥታው ምክር ቤት ውሳኔ ለማሳለፍ ያለውን ዝግጁነትና የሚወስደውን እርምጃ በአንድ ድምፅ መደገፍ አለብን የሚል አቋም ወስደዋል። ከፍተኛ የሆነ የኢኮኖሚ ማዕቀብ መደረግ አለበት፣ የዲፕሎማሲ ግፊት መደረግ አለበት የሚል ስምምነት እንዳደረጉ ሞጎሮኒ በሰጡት መግለጫ አስታውቀዋል። ከዛው ጋር ግን በምንም አይነት ቢሆን ደግሞ ማዕቀብ መፍትሄ ሊሆን እንደማይችል ሲገልጹ ተሰምተዋል። ስለዚህ ማዕቀቡ በአውሮፓ ህብረት እምነት ሰሜን ኮሪያን ወደ ድርድር ለማምጣት የሚያስችል ስልት ተደርጎ ነው የሚወሰደው እንጂ ትጥቋን የማስፈታት ወይም ደግሞ የሰሜን ኮሪያን ለማንበርከክ ተብሎ ሳይሆን ወደ ድርድር ልትመጣ የምትችልበትን ጫና ለመፍጠር የሚያስችል መሆን አለበት የሚል አቋም ነው የሚታየው። እዚ አካባቢ ያለው በሁሉም ወገኖች ያለው የጦር መሳሪያ ሽቅድድም እና የመሳሪያ ተከላ ደግሞ መቆም አለበት የሚል ግፊትም አለ ከአውሮፓ ህብረት በኩል። ዩናይትድ ስቴትስን ይጨምራል። ሁሉንም ወገን ሲባል ምክንያቱም አሁን ዛሬ ራሱ ዩናይትድ ስቴትስ ሮናልድ ሬገን የተባለ በኒኩሌር ኃይል የሚገፋ ግዙፍ መርከቧን ወደ ኮሪያዎች ባህር አንቀሳቅሳለች፣ ግዙፍ የጦር መርከቧን የጦር መሳሪያ እሽቅድድም ሲባል ሁለቱንም ነው የሚመለከተው፣ እና አሜሪካንን ይመለከታል። የአውሮፓ ህብረት ማሳሰቢያ በትክክል እዛ አካባቢ ያለው በኮሪያ ፔኒንሱላ ያለው የጦር እሽቅድድም ሲባል አሜሪካና ደቡብ ኮሪያ በጋራ የሚያደርጉትንም የመሳሪያ እሽቅድድምና ተከላ ብዙዎቹ የአውሮፓ ህብረት ሀገሮች አይደግፉትም። ይህ ከሰሜን ኮሪያ ጋር ወይም አካባቢው ጋር ያለውን ውጥረት የሚያባብስ እንጂ የሚያሻሽል ሊሆን እንደማይችል ስምምነት አለ። በጣም አመሰግናለሁ ገበያው ንጉሴ፣ እንደተለመደው ለሰጥህን አስተያየት። እኔም አመሰግናለሁ ነጋሽ።